muchanca si que persigue አፍሪካ ህብረትን ባንዲራ የነደፈው የአዴሳ ዘውግ ቦጂያ እና አጋሩ የሬጌ ሙዚቃ አቀንቃኙ ኢሬ ቴይለር ናቸው። አፍሪካን ዩኒየን የተሰኘውን ዜማቸውን ነበር ያደምጥ ነው። ሁለት መልክ ያለው ቃለ ምልልስ ነው ያደረግነው ነው። ታዲያ የመጀመሪያው ክፍል ሙዚቃና የሙዚቃ ቪዲዮዎቻቸውን ተንተርሰን ሁለቱንም በአንድነት አይሪ አማርኛ አይናገርም ና በእንግሊዝኛ ያነጋገርንበት ቃለ ምልልስ ሲሆን ሁለተኛው በተለይ በሰራው የአፍሪካ ህብረት ባንዲራ ንድፍ ወይም ዲዛይን ዙሪያ ከያዴሳ ጋር ያደረግነው ነው። አፍሪካን ዩኒየን የአፍሪካ ህብረት የተሰኘው ሙዚቃቸው እንዴት እንደተሰራ ካስረዱበት አይሪ በእኔ በኩል መጀመሪያ ሙዚቃው የመጣልኝና ለስሜቴ የደረስኩት ነበር። የአፍሪካ ህብረት ሀሳብ ያዴ ነበር፣ ለአፍሪካ ፍቅር አለኝ ሲል ይንደረደራል እርሱ ነው የዘፈኑን ግጥም የደረሰው። ፕሮጀክቱን እየሰራ ባለበት የሰራኋቸውን ዜማዎች አዳመጠ። እናም ዘፈኑን ደረሰ። የአፍሪካ ህብረት የሚለውን ሀሳብ ያመጣውም እርሱ ነው። አንዴ ከነገረኝ በኋላ ግን ወዲያውኑ ነው በውጥኑ የተስማማሁት። ለአፍሪካ ታላቅ ፍቅር አለኝና ሪክስ የዘፈኑን ድርሰት እንደ ሰማሁ ጊዜ ሳይ ጠፋ ነው ከልቤ የገባው። አፍሪቃና ህብረት የሚሉት ቃላት ለእኔ ልብ የማሞቅ ልዩ ጉልበት የታደሉ ቃላት ናቸው። ምክንያቱም በየትኛውም አገር እና ስፍራ ያሉ አፍሪቃውያን አንድ ሆነው ማየት ነው ምኞቴ። ምክንያቱም ስለ አፍሪቃ ለማወቅ ለመረዳት ባደረግኩት ጥረት ሁሉ የተማርኩት በየቦታው የተበተኑት አፍሪካውያን መሆናቸው ዘወትር በመደመም ጥያቄ እንዳነሳ ያደርገኝ ነበር። እንደ ገባኝ ግን ልዩነት ማምጣት ያለብን እኛ በመሆናችን ነው። ነገሮች እየሆኑ ካሉበት አቅጣጫ አንጻር ሲታይም እርግጥም ልዩነት ማምጣት ነበረብን። በመሆኑም ይህን የክብረ በዓል መንፈስ መቀላቀል ከፍልስፍና እይታይም ሆነ በተጨባጭ ከማምነው አፍሪካ አንድ ሆና ማየት ከሚሻው ጋር በእጅጉ የተጣጣመ ሆኖ ነው ያገኘሁት። አብረኸኝ ለመስራት በመፍቀድህ ለሰጠኸኝ እድል፣ ለአካባቢያችን ማህበረሰብ ላሳየኸው ፍቅርና አክብሮት እዚህ ባሉ ብዙዎች ኢትዮጵያውያን ወገኖቼ ስም ላመሰግንህና በይፋም የአክብሮት ስሜቴን ልገልጥ ወዳለሁ ነው ያለው ያዴሳ ለአጋሩ አይሪ ባቀረበው የምስጋና ቃል። እኛም የሬጌ አቀንቃኙን አይሪ ቴይለርን እናመሰግናለን። አዲሱ አሁን በቀጥታ ከያዴሳ ጋር ወደሚኖረን ቀሪ ቆይታ እናምራ። አዎ እንደምታስታውሰው እረቡም ትንሽ ቀን ጨባርገን ከያዴሳ ጋር ተነጋግረናል። የተረፈውን ዛሬ ወደዛ እንዳለን እንግዳችን ያደሳ ዘውገ ቦጃ እናመሰግናሃለን። ቀደም ሲል አፍሪካ ዩኒን የሚል ዜማ ከኢሬ ጋር ሰርተናል ብላቸዋል። እዛ ከተማ አሳይታችኋል። ይህንን ዜማ ሙዚቃውን ሪሊዝ ያደረግነው አሁን ነው እና ብዙ ፕላን እናደረጋለን ፐርፎርም ለማድረግ፣ ግን እኔ አሁን በጣም ኤክሳይትድ የሆንኩበት በጣም ጥሩ ዘፈኖች ነው የሰራን ያለ ነው እና እሱ ወደ ጃንዋሪ ቁጥጥር ላይ ይወጣል። እግዚአብሔር ፍቃድ ከሆነ ሁሉ ነገር ከተሳካ በዛ ሰዓት ይወጣል ብለናል። ዘፈኑን ወደ አስር ዘፈኖች በደንብ አርገን ሰርተን ሚክሲንግ ምናምን ላይ ነው ያለ ነው እና እሱ ደግሞ ብዙ ጊዜ ቱር ሰመር ላይ ብዙ ይሄዳል። እኔ ደግሞ ሁለት በጣም የምወዳቸው ቤካ እና እዚያ የሚባሉ ልጆች አሉ እና ባለቤቴ እነሱ ጋር ጊዜያችን ስለማሳለፍ እና ተገቢውን ለእነሱም ለመስጠት ሲባል ከያለውን ጊዜዎች ስናንጭር እስከ ለዛ ነው ወደ በጃንዋሪ ገፍ ገፋው ጃንዋሪ ላይ ሪሊዝ እናደርጋለን። በማንካይንድ ሚዚክ ብለን እንጠብቃለን። ማንካይንድ ሚዚክ ያው የሪሬ ካምፓኒ። ወደ ዋናው ወደ ዲዛይኑ ልመልስህና ለአድማጮች ለማስታወስ ያህል አሸናፊነትህን ያወክበት ሁኔታ ራሱ ግርምት የሚያጭር አጋጣሚ እንደነበረ ታስታውሳለህ፣ በቃለ ምልልስህ እንዲያውም ረስቼው ነበረ። ቤት ውስጥ ልጆችህን እየተንከባከብክ እያለ ቴሌቪዥን እየተከታተልክ ባለህበት የቀድሞ የሊቢያ መሪ ኮሎኔል ጋዳፊ በጊዜው የሲኤንኤኑ ሌሪ ኪንግ ላይቭ የተሰኘው ፕሮግራም ላይ ቃለ ምልልስ በማድረግ ላይ ሳሉ እንደተመለከት ይህን ነገር አውቀዋለሁ የሚል ስሜት ወደዛ እንደመለሰህና በኋላም ወደ ጥያቄ በማግስቱም ወደ አፍሪካ ህብረት ጽህፈት ቤት አዲስ አበባ ስልክ በመደወል እንደጠየክ ትናገራለህ። እንዴት ነበር አሸናፊነትን የተረዳህበት? እዛም ስትደውልላቸው መጀመሪያ ያገኘሁ ምላሽ ስለምን እንደምትጠይቃቸው ራሱ አላወቁም ያን ስልክ ያነሱት ሰው። እስኪ አስታውሰን አዎ በጣም እንዲገርም ነው። እውነት ለመናገር የውድድሩ ክራይቴሪያ ሲወጣ አፍሪካን ዩኒየን የውጭ ጉዳይ ሚኒስትር ደረጃ አላቸው፣ እንደገና የፕሬዝደንቶች ደረጃ አላቸው እና በአንሴምብሊ ደረጃ የተያዘ ጉዳይ መሆኑን አላወቅኩም ነበር እና ለዚህም ነው አፍሪካን ዩኒየን ውስጥ የሚሰሩ ሰዎች ብዙ ነገሩን ሊያውቁ ያልቻሉት፣ ምክንያቱም በፕሬዝደንቶች ደረጃ የተያዘ ነገር ነበር ምርጫው እና እኔ ከላኩት በሶስት አመቱ የገዳፊ አይ ቲንክ የመጀመሪያው ጉብኝት የሚመስለኛል አሜሪካ ላይ ላሪ ኪንግ ላይቭ ላይ ነበር እና እና እኔ ያው የፖለቲካ በብ ስለሆንኩኝ እንደዚያ ነገር ማየት ስለምወድ ልጆቼና አንደኛውን እያስተኛሁኝ ይሄ ልጆች የሚሸከሙበት አለ አይደለ? ለዚህ ሀገር በፊት ለፊት በኩል ህጻናቶች የምታዝልበት በሱ አዜያን ይዣለሁኝ፣ ቤካ ደግሞ ከስር በእጅ ይዣት ቲቪውን እያየሁኝ እና ሳይውት ሾው ላይ ከጀርባው ባንዲራው አለ። መጀመሪያ አልመታኝም። እንዴት ነው እንደማውቀ ነገር አውቅ፣ ምክንያቱም የኮምፒውተር ዴስክታፕ ላይ እሱ ባንዲራ ነው ያለው ገና ያልተመረጠው እና ሳየው ደነገጥኩኝ። ይሄ ነገር ይህን እንደ ብዬ መጮ ጀመርኩኝ። ልጆቹ እንደውም አንደኛው አለቀሰች ለየታች የሚዘለው እና እኔ በጣም በጣም ደነገጥኩኝ። ሁለተኛ ነገር ደግሞ ከገዳፊ ጀርባ ደግሞ መሆኑ ሌላ ከእንደገና ላይ ከጥያቄ ስ ይገባል። ይሄ ነገር እንዴት ነው ሳይታወቅ የሰራሁት ነገር ግራ ገባኝ። እና በኋላ ግን ያው መሪ ስለነበረ እና ያው አንዳንድ ጊዜ ነገሮችን በራሳቸው ፈቃድ ያደረጉ ስለነበረ ሰውዬው ከአሴምብሊው ቀድመው አውጥተውት እንደሆነ ሰማሁኝ። በይፋ ከመጽደቁና ከመረጋገጡ በፊት እሳቸው ያን ባንዲራ ተጠቅመውት ነበር። ልክ እንደሚሰራ በጊዜው ኃላፊ ስለነበሩ፣ አዎ አረ በልብስ ሁሉ አይነት አሰርተውት እንደለበሱት ነው መሰማው። ያየሁት ፎቶግራፍም አለ። ሌሎች በተለያየ አይነት መልክ አሰርተውት፣ ለምሳሌ አፍሪካውን ጥቁር አድርገው የተለያየ አይነት ነገር አድርገው በራሳቸው ያደረጉ ነበርና ያው ብዙ ጊዜ ሰው እንደምናውቀው እሳቸው ባንዲራውን፣ የሚያሳዝነው የተመረቀ ቀን ነው። እሳቸው ስልጣናቸው ሁሉ ያረጉት አፍሪካን ዩኒየን ባንዲራው ሲመረቅ የሰቀሉት እሳቸው ናቸው። ከዛ በኋላ ወጡ ነው። እንደውም አንድ አዲስ አበባ ያለ ጋዜጣ የእሳቸውን ፎቶግራፍ አድርጎ ያልተመቸኝ መሪነት ምናምን ብሎ ከስር ደግሞ እኔ ባንዲራ ፎቶ አድርገው አብሮ ያሳተሙታል። ያለስ በቃ መውጣታቸውን የሚያታይ የአዴሳ እንደተረዳሁት ከፍተኛ ውድድር የታየበት ከመቶ ሀያ ሰባት ተወዳዳሪዎች ሙከራዎች ውስጥ ነው እንግዲህ ያንተ አሸናፊ የሆነውና ዛሬ ከሁለት አመት በኋላ እንዲያውም ሶስት አመት ሊሞላው ነው በእርግጥ የአፍሪቃ አንድነት ባንዲራ ሆነዋል። ዛሬ ወደ ኋላ መለስ ብለ ስትመለከት በመወዳደር ተስፋ ማድረግ እንዳለ ሆኖ በጊዜው አሸንፍ ይሆናል፣ ይሄን ውጤት አገኝ ይሆናል የሚ ተስፋ ምን ያህል የጎላ ነበር? እውነት ለመናገር ባንዲራው እንዴት እንደተመረጠ ብዙም ያወቁት ነገር አልነበረም። በኋላ ምን ሆነ፣ እዚህ አፍሪካን አነት ስብሰባ ላይ የውጭ ጉዳይ ሚኒስትር የሚሰሩ ሰውዬ መጥተው ባንዲራው ያሸነፈ ቀን መቶ ሀያ አምስት ዲዛይነሮች ናቸው ያስገቡት ኮምፒቲሽኑ ላይ እና ከዛ ውስጥ አምስት ተመርጠው አምስቱ ውስጥ ደግሞ አንዱ የሊቢያ ገዳፊ ያሰራው ራሱን ጨረቃ ምናምን ያለበት ነው አሉ። እሱን ቀርቦ ነበር እና አገሮች ቦት ማድረግ አለብን አምስቱ ላይ ብለው ወስነው ቦት ሲደረግ ያው የእኔ የተመረጠ ማለት ነው። ብላይንድ ነው ማንም የማንደሆነ እንኳን ሳያውቅ አያውቁ ው። እና ልክ ማሸነፉን ሲያውቁ ጠቅላይ ሚኒስትር መለስ በዛ ሰዓት ይህን እየፈለጋቸው አገኙት ኢትዮጵያዊ ስለሆነ ብለው መመሪያ ሰተው እኔ ሊያገኙኝ አልቻሉም። ምክንያቱም አሜሪካ ስለምኖር ማለት ነው በጊዜ እና ይህን የነገሩኝ ሰው ምን አሉ። አሁን እኔ እዛ ስመጣ እና ሲያዩት ኢትዮጵያዊ መሆኑን እንደቆሩበት ሊነግሩ ይፈልጋሉ ብለው ከዛ እኔንም አገናኝተውኝ ያንንም ራሳቸው በግልጽ ነግረውኛል። እና በእውነት ለመናገር መሪዎቹ የበለጠ ስለ ምርጫው ስለተለክሽኑ ሊናገሩ ይችላሉ። ምክንያቱም እኛ ዝግ የሆነ ምርጫ ስለነበረ ግን ከውስጥ የሰማሁት ኢንፎርሜሽን አሁን እንደተናገርኩት ነው። እንዲህ ያለው ትልቅ ውድድር ሲካሄድ አሸንፋለሁ በእርግጠኝነት የሚታሰብ አይደለም እና ተስፋ ከማድረግ እኔ የታየኝን ነገር ላድርግ ከማለት በዛይን ብቻ ሳይሆን በሌሎች መሰል ውድድሮች በራሳቸው መንገድ የፈጠራ ስራዎቻቸውን በተለያየ መንገድ መግለጽ ለሚሞክሩ ወጣቶች እንዲህ ያለ ሙከራ ለማድረግ ምንድን ነው ቁልፉ ትላለህ? ውድድሩ ከፍተኛ ምናልባትም ለአሸናፊነት የሚያበቃው መንገድ ጠባብ ከመሆኑ አንጻር አንድ ወጣት ምንድን ነው ማሰብ ያለበት? ምን ላይ ትኩረት ሊያደርግ ይገባዋል? ይህን ውድድር እድል ላገኝ እችላለሁ ብሎ እንዲያስብ። ይህ በጣም ጥሩ ጥያቄ ነው። ምክንያቱም ምንድን ነው እኔ አሁን ለምሳሌ ይሄን እናሸንፋለሁ ብዬ አልጠበኩም። ነገር ግን እኔ ለዚህ የማስበውን ነገር ማረጋገብን ብዬ ስላልፉ ይመስለኛል ያሸነፍኩት እና ወጣቶች የሚሆኑ ወደፊት እንደዚያ ነው የማድረግ የሚፈልጉ ሰዎች ይቻላል የሚለውን ነገር ማሰብ ብቻ ሳይሆን አንድ ነገር ለመስራት አንድን ነገር ለማሸነፍ መጀመሪያ በደንብ ጠንቅቆ ማጥናትና ያንን ነገር የሚጠየቀው ሪኳርመንት በደንብ ከተረዱ የማይከፍቱት በርና የማያሸንፉት ውድድር አይኖርም ብዬ ነው የምገምተው። ወደፊትም ቢሆን አንዳንድ ጊዜ ትላልቅ ነገር ሲታይ በመሪ ደረጃ አሁን ለምሳሌ እኔ በዛ ሰዓት በመሪ ደረጃ እንደዚህ ስለ መሪዎች የሚያስወራ አይነት ነገር እሰራለሁ የሚል ነገር ቀድሞ ነገር አይምሮ ውስጥ የለም። ለወደፊትም ተመልሶ ላይ መጣ ይችላል። ነገር ግን መሞከሬ ነው ዛሬ ከእናንተ ጋር የተነጋገረ ያደረገኝ እና ከመሞከር ወደኋላ ማለት የለባቸውም። እኔ ይህን ካረኩኝ ማንም ሰው ምንም ነገር ማድረግ ይችላል የሚል አስተሳሰብ ነው ያለ። ግፉበት፣ ምንም የሚያስፈራ ነገር የለም፣ በዚህ ዓለም ላይ የማይቻል ነገር የለም የሚለውን ነገር ለማስተላለፍ ፈልጋለሁ። ከመሞከር ወደኋላ ማለት የለም ብሏል ያደሳ በጣም እናመሰግናለን ያደሳ ዘውግ ቦጃ በሲያትሉ ዋሽንግተን፣ ዋሽንግተን ዩኒቨርሲቲ ዲዛይነር በጣም እናመሰግናለን ነው ያዴሳ። ሸዋችሁን በጣም ነው የምወደው። ቀጥሉበት፣ ስራችሁ የሚያኮራ ነው። እናመሰግናለን ያዴሳ፣ መልካም እድል። ከያዴሳ ዜማ አንዱን ደግሞ እናስከተል። መልካም ታማሚ ነኝ ይላል ሳምያለ ድክሚያለ y'all get now i he must kill the pay master Bo ou leta mame he Tawo senya tis bete Bo ou leta mame he Tawo senya mbo jek na ou Bo ou leta mame he Tawo senye nek temt lemua Bo ou leta mame he

በጣም ጥሩ ሙዚቃ ነው። የንድፍ ባለሙያ ብቻ ሳይሆን ወደ ዜማውም እንግዲህ ያለበት አጫወትናል። ታማሚ ነኝ ውጭ ሆኖ አገሩን በመናፈቅ የሚታመም ሰው ሁሉ የሚያንጎራጉረው ዜማ ነው ይሄ። እኔም የሚገባኝ ነው ማለት ነው ይመስላል። በጣም መለከተናል። ብራቮ ያደሳ